ተከታዩ ዘገባ ወደ ሶማሌ ክልል ነው የሚወስደን። ሶማሌ ክልል ውስጥ በበረታው እና በአካባቢውም በበረታው ድርቅ ምክንያት ወደ ሁለት ነጥብ አምስት ሚሊዮን ወደ ሁለት ሚሊዮን ተኩል የሚጠጋ ቁጥር ያለው ሰው ለከፋ ችግር ተጋልጧል። ያንን የሚያክል ቁጥር የሚያክል ሰው አጣዳፊ እርዳታ ያስፈልገዋል። በተለይ በተለይ ደግሞ የዚህ ድርቅ ተጎጂዎች ወደ ጂጂጋ ከተማ ወደ ክልሉ ዋና ከተማ ወደ ጂጂጋና በአካባቢዋ ወዳሉት አጎራባች ወረዳዎችም እየዘለቀ እየተፈናቀለ መሆኑን የመንግስቱ የክልሉ መንግስት አስተዳደር ተናግሯል። አዲስ ቸኮል ዝርዝሩን ይዟል። በሶማሌ ክልል የተከሰተውን ድርቅ ተከትሎ የእንስሳት መኖ፣ ውሃና ሰብአዊ ድጋፍ የሚሹ የክልሉ አርብቶ አደሮች ድርቁ ወዳልተከሰተባቸው የፋፈንና ሲቲ ዞኖች የሄዱ መሆናቸውን የክልሉ መንግስት ተናግረዋል። የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብድልቃድር ረሺድ ለአሜሪካ ድምፅ እንደገለጹት በዋናነት የጅጅጋ ከተማና አካባቢዋ ወደሚገኙበት የፋፈን ዞን ተፈናቅለው የሄዱ የክልሉ አርብቶ አደሮች በ63 መጠለያ ጣቢያዎች ይገኛሉ ብለዋል። ለተፈናቃዮቹ ከእንስሳት መኖና የእንስሳት ለተፈናቃዮቹ ከእንስሳት መኖ እና የእህል እርዳታ ባሻገር ከፍተኛ ቅዝቃዜ የሚስተዋልበትን የጅጅጋ ዙሪያን ቅዝቃዜ መቋቋም ላልቻሉ አርብቶ አደሮች የብርድ ልብስ ድጋፍን መቅረብ እንደጀመሩ ተናግረዋል። በዚሁ በህዝብ ቁጥር ሁለት ነጥብ አራት ሚሊዮን የሚገመት ህዝብ የድርቁ ተጎጂ ሆነዋል። ተፈናቃዮቹ ወደ ሁለቱ ዞኖች ነው በከፊል እየመጡ ያሉት። ከዶሎ ዞን ከቆረሄ የተፈናቀሉ እንዳሉ ወደ ፋፈን ነው የመጡት። በአጠቃላይ የፋፈን ዞን አስራ አንድ ወረዳዎች ከአንድ ወረዳ ውጭ ሁሉንም ወረዳዎች አስር ወረዳ ፋፈን ዞን ማለትም ጅጅጋ እና ጅጅጋ አካባቢ ብዙ ተፈናቃይ እያስተናገደ ነው። በዚሁ የአየር ሁኔታም ስለሚከብድ ያው የጅጅጋ ነፋሻማ ነው፣ ቅዝቃዜ አለ። እየተቸገሩ ነው ተፈናቃዮቹ። በዚሁም ኤንኤፍአይ ቁሳቁሶች መንግስት እያደረሰ ነው የሚገኘው። በሶማሌ ክልል ካሉ አስራ አንድ ዞኖች መካከል በዘጠኙ የሚገኙ 78 ወረዳዎች የድርቁ ተጎጆች ሲሆኑ የክልሉ መንግስትና ረጂ ድርጅቶች ለድርቁ ተጎጆዎች ልዩ ልዩ ድጋፍ እያደረጉ መሆኑን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱ ቃድር ተናግረዋል። መደበኛ የእህል እርዳታ ለስልሳ ሁለት ሺ ዘጠኝ መቶ ስልሳ በዚሁ ዳዋ ዞን እርዳታ ደርሷል። ከፌዴራል መንግስት እና ደብሊዩኤፍፒ ጋር መንግስት ድጋፍ በማድረግ በዚሁ ጎለጎል መደበኛ ምግብ እርዳታ ያገኙ የነበሩ መደበኛ የእህል እርዳታ ለሁለት ነጥብ አራት ሚሊዮን ህዝብ ደርሷል። በዚሁ ሀያ አምስት ወረዳዎች የገንዘብ ድጋፍ ነው የተደረገው በገንዘብ አንድ ሺ በገንዘብ መቶ ዘጠና ዘጠኝ ሚሊዮን ስድስት መቶ ሰላሳ ዘጠኝ ሺ ስድስት መቶ ሰላሳ ዘጠኝ ብር የገንዘብ ድጋፍ ተደርጓል። በዚሁ እንደዚሁ መደበኛ የእህል እርዳታ ሀያ ስድስት ሺ ሰባት መቶ ሀምሳ አራት ሜትሪክ ቶን የእህል እርዳታ ድጋፍ ተደርጓል። አጠቃላይ መደበኛ የእህል እርዳታ የነበረው ነው እና በገንዘብ ያው እህል እርዳታም ገንዘብ እርዳታ ስንል መደበኛ የበጎ አድራጎት ድርጅቶች እንደ ደብሊውኤፍፒ የሚሰጡት መደበኛ ያገኙ የነበረው በዚሁም ከድርቁ ጎን ለጎን ህዝቡን ለማዳረስ ድጋፍ ተደርጓል። በአሁኑ ሰዓት የእንስሳት መኖና ውሃ ድጋፍም እየቀረበ መሆኑን ነው የቢሮ ኃላፊው ጨምሮ የገለጹት። ውሃ ቅጂውም እየተካሄደ ነው። ስልሳ ዘጠኙ ወረዳ ውስጥ ወደ አምስት ብቻ ነው ሰባ ስምንቱ ውስጥ ስልሳ ዘጠኙ እና አራቱ ጓደሮች የሚሸፈን እየተደረገ ነው። እንደዚሁም የእንስሳት መኖ ከትላንት ወዲያ ተጭኗል። ሀምሳ ስምንት ተሳቢ መኪኖች ወደ ተለያዩ አስራ አምስት ወረዳዎች ድጋፍ ለማድረግ ጉዞ ጀምሯል። ይሄንን የሚያስተባብረው በክልሉ እርሻ ምርምር እና በክልል ግብርና ቢሮ ነው እየተዘጋጀው። የሶማሌ ክልል ድርቁ ከተከሰተ በኋላ የ200 ሚሊዮን ብር አስቸኳይ በጀት ለድርቁ ምላሽ ለመስጠት ያጸደቀ ሲሆን ይህንኑ በጀትም ክልሉ በአግባቡ ጥቅም ላይ የዋለ ነው ብለዋል የቢሮ ኃላፊው። በድጋፉ ከክልሉ መንግስትና ከዓለም አቀፍ የረድኤት ድርጅቶች ባሻገር ከክልሉ ባለሀብቶች ገንዘብ በማሰባሰብና በውጭ የሚኖሩ የክልሉ ተወላጆችን በማሳተፍ ተጎጂዎችን ተደራሽ ለማድረግ ጥረት እየተደረገ መሆኑ ነው አቶ አብዱር ቃድር የሚናገሩት። ከዚህ ባሻገር በሰሜን ኢትዮጵያ የነበረው ጦርነት መረጋጋቱ የፌዴራል መንግስት ለድርቁ ትኩረት እንዲሰጡ ያስችላል የሚል ተስፋ እንዳላቸው ገልጸዋል። በአፍሪካ ቀንድ በተከሰተው ድርቅ ሀያ ሚሊዮን ኢትዮጵያውያን፣ ሶማሊያውያንና ኬንያውያን ተጎጂ መሆናቸውን ዓለም አቀፍ መረጃዎች ያመለክታሉ። በሶማሌ ክልል የድርቁ ተጽዕኖ እስከ መጪው ሚያዝያ ሊዘልቅ እንደሚችልም ነው የተገለጸው። የሶማሌ ክልል አጎራባች በሆነ በኦሮሚያ ክልል ቦረና ዞንም ተመሳሳይ ድርቅ መከሰቱና በአስር ሺዎች የሚቆጠሩ እንስሳት መሞታቸውን የአሜሪካ ድምጽ መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።